ሰላም ጤና ስጥልን። እንደምናመሻችሁ የጋቢና ቪዮ አድማጮች፣ የዛሬ ማክሰኞ የካቲት 10 2012 ዓ ም ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። በቀጣይ 30 ደቂቃዎች ውስጥ እናንተን በማስተናገድ ኤደን ገረመው አብሬያችሁ ቆያለሁ። ሀብታሙ ስዩም ደግሞ ከዓለም ዙሪያ የተሰባሰቡ ዜናዎችን ያሰማቸዋል። በምሽቱ ከሚሰሙት ዝግጅቶቻችን መካከል ኢትዮጵያ የሀገር ውስጥ ስደተኞችን መብት ለመጠበቅ የካምፓላ ስምምነት በመባል የሚጠራውን አህጉራዊ ስምምነት ሰላሳ አንደኛ ሀገር በመሆን ፈርማለች። ሀገሮች የየራሳቸው ሕግ ሲኖራቸው ድረስ በዚህኛው በአህጉራዊ ወይም አብ አፍሪካ በሆነ ውህድ እንዲገዙ ነው የቀረበው። ስለዚህ የፈረሙ ሰላሳ ሀገሮች ነበሩ ከአሁን በፊት። አሁን ኢትዮጵያ ሰላሳ አንደኛ ሀገር ሆና ፈርማለች። የሰማችኋቸው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ ቃል አቀባይ የሆኑትን አቶ ክሱት ገብረ እግዚአብሔርን ነው። ስለ ውሉ ይዘት ነግረውናል። ለማለትም ትንሽ ንግግር ነበረበትና ያን ሰዓት ተስፋ ቆርጦ ያስቀመጥኳቸው ጋዜጦች

እኚህ ደግሞ አቶ ኤልያስ ሀይለ ኢየሱስ ናቸው። በዚህ በዋሽንግተን ዲሲ ኢትዮጵያውያን ላይ ትኩረት ያደረጉ ማስታወቂያዎች በነፃ የሚተላለፉበት አትርፍ የተሰኘ ጋዜጣ ባለቤት ናቸው። ስለ ጋዜጣውና ስለ ልምዳቸው በምሽቱ ያጫውትናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩና እኚህንና ሌሎች ለምሽቱ ያሰናደናቸውን ዘገባዎች ታዳምጣላችሁ። በቅድሚያ ግን ለዜናው ካብታሙ ስዩም ጋር ተዋችኋለሁ። አመሰግናለሁ ኤደን። በኢትዮጵያ ጉብኝት ላይ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ዛሬ ማክሰኞ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተነጋግረዋል። የውጭ ጉዳይ ሚኒስትር ፖምፒዮ ከጠቅላይ ሚኒስትሩ ጋር ባደረጉት ውይይት ዩናይትድ ስቴትስ ኢትዮጵያ ለያዘቻቸው ታሪካዊ ፖለቲካዊና ምጣኔ ሀብታዊ ለውጦች ያላትን ድጋፍ አጠንክረው ማረጋገጣቸውንና የሁለቱን አገሮች አጋርነት ይበልጡኑ ለማጎልበት በሚያስችሉ እድሎች ዙሪያ መወያየታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ሞርጋን ኦርቴገስ አስረድተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መጪው የኢትዮጵያ ምርጫ ነጻና ፍትሐዊ መሆን አስፈላጊነት ላይም ተወያይተዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የቅርብ ሚስጥረኛ ሮጀር ስቶንን ጉዳይ በተመለከተ የፍትህ ሚኒስቴር ባለሥልጣናት ጣልቃ መግባታቸውን ተከትሎ የፌዴራል ዳኞች አገር አቀፍ ማኅበር ነጋ አስቸኳይ ስብሰባ እንደሚያካሂድ የድርጅቱ መሪ ተናግረዋል። የማኅበሩ መሪ የፌዴራል ወረዳ ፍርድ ቤት ዳኛ ሲንቲያ ሮፍ በሰጡት ቃል በግል በዳኞች ላይ እየደረሱ ያሉት ጥቃቶች እያሳሰቡን በመሆኑ በዋናነት በነገው አስቸኳይ ስብሰባችን የምንነጋገርበት ይሆናል ብለዋል። የአውሮጳ ሕብረት የውጭ ጉዳይ ሚኒስትሮች በጦርነት እየታመሰች በምትገኘው ሊቢያ ላይ የተደነገገውን ዓለም አቀፍ የጦር መሳሪያ ማዕቀብ ለመቆጣጠርና ለማስከበር ሙከራ የሚያደርግ የተጠናከረ ተልዕኮ ሊጀምሩ ተስማምተዋል። የጀርመን የውጭ ጉዳይ ሚኒስቴር ሄኮ ማስ ከተቀሩት የአውሮጳ ሀገሮች አቻዎቻቸው ጋር ስብሰባ ካካሄዱ በኋላ በሰጡት ቃል የመሳሪያ አቀበውን የሚያስከብሩ የባህር ኃይል መደቦች በሜዲትራኒያን ባህር ላይ እናሰማራለን ብለዋል። ከብራሰልሱ ስብሰባ በኋላ የኢጣሊያው የውጭ ጉዳይ ሚኒስትር በሰጡት ቃል ደግሞ የጦር መሳሪያ ሊቢያ እንዳይገባ የሚያግር ተልእኮ ልናሰማራ ተስማምተናል ብለዋል። አድማጮች፣ ለአሁን ያሉኝ አጫጭር ዜናዎች እነዚህ ናቸው። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለቱ ምሳችን እንሻገራለን። በባህር ዳር ከተማ በዛሬው ዕለት በተካሄደው የአማራ ክልል ምክር ቤት አስቸኳይ ጉባኤ ስምንት ሰዎች ለተለያዩ ቢሮዎችን በኃላፊነት ተሾመዋል። ወደ ፌዴራል እንዲዛወሩ በተደረጉ አመራሮች ውሳኔ ላይም የምክር ቤቱ አባላት ቅሬታ አቅርበዋል። ክልሉ ከሚገኝበት ውስብስብ ችግር አንጻር ወቅቱን ያልጠበቀ ዝውውር ማድረጉ የሕዝቡ ችግር እንዳይፈታ ያደርጋል የሚል ሐሳብም ተሰጥቷል። የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ ለምክትል ርዕሰ መስተዳደርነት ባቀረቧቸው ዶክተር ፋንታ ማንደፍሮ ሹመት ላይ ምክር ቤቱ ሰፊ ውይይት አድርጓል። የምክር ቤቱ አባላት ከወትሮ በተለየ መልኩ በእጩነት በቀረቡና በዝውውር ወደ ፌዴራል በተዛወሩ አመራሮች ላይ ጠንከር ያለ አስተያየት ሰጥተዋል። አንዳንድ የምክር ቤት አባላት በእጩነት ለቀረቡት ምክትል ርዕሰ መስተዳደር አስተያየት ሲሰጡ ግለሰቡ እውቀትና ልምድ ቢኖራቸውም አሁን ክልሉ ያለበትን ችግር ለመፍታት ለአዲስ አመራር ፈተና ይሆናል ብለዋል። ወደ ፌዴራል ለተዛወሩት ደግሞ የክልሉን ችግር ከስር መሰረቱ የሚያውቁ አመራሮች በመሆናቸው ዝውውሩ ወቅቱን ያልጠበቀ ነው፣ ነባሮችን ከመላክ ይልቅ አዲሶቹም በፌዴራል መንግስቱ እንዲመደቡ ማድረጉ ተገቢ ይሆን እንደነበረ ተከራክረዋል። እንደ ሀገር ፈተናው እንደተጠበቀ ሆኖ ስፔሲፊካሊ የአማራ ክልል ደግሞ ፈተናዎቹ ከባድና ውስብስብ እየሆኑ እንደ መጡ በአንድም ይሁን በሌላ መልክ ይሄ ምክር ቤትም በየመድረኩም የተገነዘብነው ይመስለኛል። ይሄን ውስብስብ ፈተና በየአመቱ በየስድስት ወሩ አዳዲስ ሰዎችን በመቀየር መፍታት ይቻላል የሚለው አካሄድ ለእኔ ጨንቆኛል። ትክክል ነው የሚል እምነት አላስኩ። የተከበሩ አሁን የቀረቡት እጩ በጣም ብቁ ናቸው። በዝርዝር ታሪካቸው ደስተኛ ነኝ። ብዙ ችግር የለብኝም። ነገር ግን ደግሞ መምራት፣ አካባቢን ማወቅ፣ ሁኔታን መረዳት የሚጠይቅ ይመስለኛል። ሁኔታውን በደንብ እስኪረዱት ድረስ ጊዜ የሚፈጅባቸው ናል። ውስብስብ ፖለቲካ ውስጥ ነው ያለ ነው። በብዙ መንገድ ከዚህ ክልል እንዳራቁም ተረድቻለሁ። ነገር ግን ደግሞ አሁን የሚገቡበት ወቅት ፈተና ነው። የመለማመጃ ጊዜ የሚሰጥም አይደለም። ክልላችን ያለበት ሁኔታ ሰው በአካል እየታገተ ያለበት ክልል ነው። የደረሱበትም ማናውቅበት መልስ ማናገኝበት ክልል ነው። አሁን ስለ ክልሉ ውጭ ስላለው ህዝብ ሳይሆን ክልሉ ውስጥ ያለው ህዝብ ወጦ መግባት የሚጨነቅበት ወቅት ላይ ነው ያለን። መንግስት አለ የለም ብለን ጥያቄ ውስጥ የከተትንበት ወቅት ላይ ነው ያለን። በዚህ ወቅት ፈተናው ውስጥ ያለፉትን አካባቢውን ዘርዝረው የሚያውቁትን የፈተናውና የፈተናውን የመጨረሻ ግብ ለይተው የሚያውቁትን አመራሮች ወደ ላይ ፈቀቅ አድርጎ አዳዲስ አመራሮችን መተካት ወቅቱ አይደለም። አመሰግናለሁ። ሙሉ ከተውለደሪ ምርጫ ክልል ነው። እኔ ሀሳብ መስጠት የምፈልገው እዚህ ወደ ፌዴራል ሹመት የሄዱ እኔ አሁን ያልገባኝ ነገር ሰኔ አስራ አምስት ማጣቀሻ መቅረቡ አሁን ለምን እንዳስፈለገ ነው። ምክንያቱም እነዚህ መሪዎች በዛን ሰዓት በጣም አስቸጋሪ በሆነው ሰዓት አልፈው አሁን ላይ ደርሰዋል። የፓርቲው ከፍተኛ አመራር በጫና እነዚህ አመራሮች ወደ ፌዴራል እንዲቀላቀሉ ውሳኔ የተካሄደበት ካለ በጋራ መታገል እንችላለን። ከዛ ውጭ ግን እንደ ምክር ቤት ህዝብ ወክለን የመጣ ነው። እነዚህ መሪዎች ደግሞ በአሁኑ ሰዓት አማራ ክልል ላይ የትም ቦታ የአማራ ብሔር የትም ቦታ እየታገቱ የትም ቦታ እየሞቱ ባለበት ጠንካራ መሪዎችን አንስቶ ወደ ሌላ ቦታ ለነሱ የታዘነ በማስመሰል የሚሄድበት አግባብ ትክክል አይደለም። መሆንም ካለበት ለምን ነው በሰኔ ጉባኤ ላይ መሾም የማይችሉት? የሚል የራሴ እይታ አለኝ። ምክንያቱም አሁን ላይ እነዚህ መሪዎች ቆራጥ የአማራ ክልል ታጋዎች ናቸው። የቀረቡት ተሿሚ ጠንካራ ናቸው ማለት አይደለም። ይሄ ማለት ጊዜው አሁን አይደለም። አሁን የክልሉ ህዝብ በጣም በአስፈሪ ደረጃ ባለበት እነዚህ ደግሞ ትግል እያደረጉ ባለበት የእነሱ ትግል ወደ ኋላ ለማስቀረት ካልሆነ በስተቀር እኔ እውነት የፌዴራል መንግስቱን ለማጠናከር ታሳቢ ነው የሚል እምነት የለኝም። በመጨረሻም የምክትል ርዕሰ መስተዳደሩ ሹመት በሶስት ተቃውሞ በ48 ድምጽ ተአቅቦና በአብላጫ ድምጽ ጸድቋል። ከዚህ በተጨማሪም ምክር ቤቱ የሰባት ቢሮ ኃላፊዎችን ሹመት ያጸደቀ ሲሆን በአማራ ክልል ታሪክ ለመጀመሪያ ጊዜ በምክትል ርዕሰ መስተዳደር ማዕረግ አንዲት ሴት ሹመታቸው ጸድቋል። ዶክተር ሙሉነሽ አበበ በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ ክላስተር አስተባባሪ ሆነው ተሾመዋል። የዶክተር የሽመቤት ደምሴ የአማራ ክልል ኦዲተር ጀነራል፣ ዶክተር ሰኢድ ኑሩ በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ቤቶች ኮንስትራክሽን ልማት ቢሮ ኃላፊ፣ አቶ ሲሳይ ዳምጤ የአማራ ክልል ሰላምና ደህንነት ቢሮ ኃላፊ፣ አቶ ተፈራው እንድማገኝ የአማራ ክልል የኢንዱስትሪ ኢንቨስትመንት ቢሮ ኃላፊ፣ አቶ አብይ ካሳሁን የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት፣ አቶ ኃይለ ኢየሱስ ተስፋ ማርያም የአማራ ክልል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት በመሆን ቃለ መሐላ ፈጽመዋል። ይህ በእንዲህ እንዳለ አራት ከፍተኛ የክልሉ አመራሮች ወደ ፌዴራል መንግስቱ መዛወራቸውን በርከት ያሉ የምክር ቤት አባላት ተቃውመውታል። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። ቪኦኤ አምሃሪክ ላይ ፌስቡክ ገጻችን ላይ ገብታችሁ በቀጥታ በፌስቡክ ልትከታተሉን ትችላላችሁ። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም ብላችሁ ደግሞ የኢሜል አድራሻችንን በመጠቀም መልእክቶቻችሁን ብታደርሱ ብትልኩልን ይደርሰናል። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አርባ ሁለት የውስጥ መስመር አስራ አራት በሚለው ስልክ ደውሉ ና በነጻ ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁልንም ይደርሰናል። በቀጣይ የምንቀጥለው ኢትዮጵያ ከሰሞኑ አገር ውስጥ ያሉ ስደተኞችን በተመለከተ አህጉራዊ ውል ፈርማለች። ስለ ውሉ ምንነትና ስላለው ፋይዳ በኢትዮጵያ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ቃል አቀባይ የሆኑት አቶ ክሱት ገብረ እግዚአብሔር ለአሜሪካ ድምጽ አስረድተዋል። የሀገር ውስጥ ተፈናቃዮችን በእግት የሚያደርግ ሀገራዊ ይሁን ዓለም አቀፋዊ ወጥ የሆነ ህግ የለም። ስደተኞችን ወይም ሪፊውጂዎችን በተመለከተ ኃላፊነት ያለው ተቋም አንድ ተቋምም የለም። ስለዚህ በመጀመሪያ ጊዜ አንድ በረጅም ደረጃ በአፍሪካ ደረጃ ተጨባጭ የሆነ እነዚህ ሀገር ውስጥ ተፈናቃዮች ለማገዝ እና መብታቸውን ለማስከበር የሚረዳ አንድ ህግ በሁለት ሺ ዘጠኝ በፈረንጆች አቆጣጠር ወጥቷል። ይህ የተፈረመው ካምፓላ ስለሆነ ካምፓላ ኮንቬንሽን እየተባለ ይጠራል። ስለዚህ ሀገሮች የራሳቸው ህግ እስኪኖራቸው ድረስ በዚህኛው በ አህጉራዊ ወይም አፍሪካ በሆነው ህግ እንዲገዙ ነው የቀረበው። ስለዚህ የፈረሙ ሰላሳ ሀገሮች ነበሩ ከአሁን በፊት። አሁን ኢትዮጵያ ሰላሳ አንደኛ ሀገር ሆና ፈርማለች። ይሄ ማለት የሀገር ውስጥ ተፈናቃዮችን መብት የማክበር አስፈላጊውን ድጋፍና እርዳታ የማድረግ ግዴታ ውስጥ ትገዛለች ማለት ነው። የውዴታ ግዴታ ነው በመሰረቱ። የተባበሩት መንግስታት ድርጅት የሰብአዊ ምላሽ እቅድ ዘንድሮ ባወጣው ሪፖርት መሰረት ወደ አንድ ነጥብ ስምንት ሚሊዮን የሚጠጉ የሀገር ውስጥ ተፈናቃዮች ያሉባት ሀገር ናት። ይህ አሀዝም ሀገሪቱን ከፍተኛ የሆኑ ተፈናቃዮች ካሉባቸው ሀገራት ተርታ በዋነኝነት ያስቀምጣታል አቶ ክሱት የዚህ የካምፓላ ስምምነት መፈረም የሀገር ውስጥ ስደተኞች መብትን በማስከበሩ ረገድ ትልቅ ሚና ይጫወታል ይላሉ። ትልቁ ነገር መብታቸው ነው፣ ማክበር ነው ባሉበት ከአንድ ቀ ተፈናቅለው ሌላ ቀ ሲሄዱ እዛው ቦታ ሰው የሰሩት ነገር ወይም ያፈናክላቸው ነገር እንዳይገጥማቸው ጥበቃ የማድረግ ጉዳይ ሲኖራቸው ህግ ፊት ቀርበው እንደ ማንኛውም ዜጋ የመዳኘት ህግን የማግኘት ሴቶችን፣ ህፃናቶችን ለጥቃት እንዳይገለጡ የመንከባከብና አስፈላጊን ጥበቃ የማድረግ ከዚህ በፊት ግን መሰረታዊ የሚባሉ ፍላጎቶች የምግብ፣ የመጠለያ፣ የውሃ እነዚህ የመሳሰሉት ነገሮችን የማቅረብ በኋላም ሁኔታዎች ተፈተው ወደ ቀያቸው በሚመለሱበት ጊዜ ድጋፍ የማድረግ ለምሳሌ ቤቶቻቸው፣ መሬቶቻቸው ተወስደው የሚቆዩ ከሆነ እሱን መልሶ የመስጠት ወይም ካፋ የመስጠት እና እንዲቋቋሙ የማድረግ የመሳሰሉት ግዴታዎችን ነው የሚያስገባ። መብታቸውን የማስከበር ሶሉሽን ነው እንግዲህ ወደ ነበርበት ቦታ የመመለስ ስራዎችን አብሮ ያካትቷል። ይህ አህግሯዊ ስምምነት ሰዎችን ከመፈናቀል ባያግድም የተፈናቀሉት ግን ሰብአዊ መብታቸው እንዲከበር እንደሚያገዝ የሚናገሩት አቶ ክሱት ውሉ በቅርቡ በሀገር ውስጥ ህጋዊ ሆኖ ስራ ላይ መዋል ይጀምራል ብለው እንደሚያምኑም ይናገራሉ። መገነት እንደሚቻለው ህጎች በአዋጅ በፓርላማ ከወጡ ጀምሮ በህገ መንግስቱ የሚለው እስከ አስራ አምስት ቀን ፕሬዚደንቷን ካልፈረሙ ህግ ሆኖ በነጋሪት ጋዜጣ ይወጣል የሚባል ነገር አለ ስለዚህ እንደዛ ነው እንግዲህ የምናቀው። እስከዚያ ገና አሁን ሶስት አራት ቀን ነው ከተፈረመ። ከተፈናቃዮች ጋር አብረው የሚሰሩ የመንግስት ስትራክቸሮች አሉ። በዛ ነው መቀጠል የሚፈልገው? አዲስ ተቋም ማቋቋም ነው የሚፈልጉት? እንግዲህ ገና አብረን ነው የምናየው። ነገር ግን ዩኤንኤችሲአር ኢትዮጵያ ይህን የካምፓላ ኮንቬንሽን የተባለውን ህግ በመፈረሟና በመቀበሏ በጣም ደስተኛ ነው። የሀገር ውስጥ ተፈናቃዮች ከቅርብ ጊዜ ወዲህ ኢትዮጵያ በቁጥራቸውም ከፍ እያለ የመጣበት ሁኔታ ስላለ እነዚህ ተፈናቃዮች መታቸውን ለማስከበር አስፈላጊ ድጋፍ ለማድረግ እና ሁኔታዎችን በማስተካከል ደግሞ ወደ የቀያቸው የመለሱ ስራ ያፋጥነዋል ተብሎ ይጠበቃል። ስለዚህ የሲያር የኢትዮጵያ መንግስት በዚህ አጋጣሚ ማመስገን አቶ ክሱት ገብረእግዚአብሔርን እናመሰግናለን። ጋቢና ቪኦኤ ነው እየተደመጠ ያለው በዚህ በዋሽንግተን ዲሲና አካባቢዋ የኢትዮጵያውያን የንግድ ቤቶች ላይ ለሚያዘወትር ሰው አትርፍ የተሰኘው ስም ባይተዋር አይደለም። ኢትዮጵያውያን ላይ ትኩረት ያደረጉ ማስታወቂያዎች የተገጠቀጡበት በንግድ ቤቶች ደጃፍ የሚገመጥ ነጻ ጋዜጣ ነው። ወደ ሀያ ለሚጠጉ አመታት ለብዙሀን ንግድ ተኮር መገናኛ ከሆነ ከዚህ ጋዜጣ ጀርባ ያለው ሰው ታሪክ ምንድነው? ነው ሀብታሙ ስዩም በቀጣይ ዘገባው ይነግረናል። ከሁሉም በፊት አንድ ስደተኛ እናገኛለን። በባይተዋር ሀገር ከሥራ ሥራ የሚቀያይር የልቡን መሻት ባለማግኘቱ ውስጡን ቅር ቅር የሚለው ስደተኛ ኢትዮጵያዊ በቅርቡ ከጀመረው ሥራ እንደሚቆራረጥ ልቡ ነግሮታል። ከዚያ በፊት ግን በሕትመት ዓለም ውስጥ ካለ ወንድሙ ጋር መከረ። ይሄ ጋዜጣ አዲስ አበባ ውስጥ ወንድሜ ጀምሮት ነበረ። እዚህ ብዙ ኢትዮጵያውያኖች ያሉ ከሊሲ አካባቢ ለምን አልጀምርም በሚል ወንድሜ ጋር ተደዋወቅን። በዛ ጊዜ ደግሞ እንደ ቴክኖሎጂ እንደ ዛሬ ቀላል አልነበረም። እንደ ሶፍትዌርም ዝም ብሎ ሊታወቅ አይደለም። አሁን አንድ ሶፍትዌር ተከፍቶ ይጠቀምበታል። ግን በዛ ጊዜ ክላሱን ሊወስጃሉ እዚ ክላስ እንደወሰድኩኝ ያልኩት አልቀረም። ከዛ መሥሪያ ቤት ሊወስደር እሱን ጀመርኩኝ። ያኔ ወጣት ዛሬ ጎልማሳ ሁነዋል። አቶ ኤልያስ ኃይለ ኢየሱስ ስለዚህ ከዚህ በኋላ አንቱታ ጨምረን እንቀጥላለን። በወቅቱ ይሰሩበት ከነበረው ሥራ በተቀነሱ ማግስት በዩናይትድ ስቴትስ የሚኖሩ ኢትዮጵያንን የንግድ ቤቶች የሚያስተዋውቅ ጋዜጣ ለመጀመር ተነሱ። አትረፍ የተሰኘው ይሄ ጋዜጣ ነሐሴ 8 1994 በኢትዮጵያ አቆጣጠር የመጀመሪያ አትሙ ከመውጣቱ በፊት አቶ ኤልያስ በተለያዩ ንግድ ቤቶች ደጅ መጥናት አስፈልጓቸው ነበር። እንግዲህ መጀመሪያ ሲጀምር ያደረኩት ምንድነው ነው ከእያንዳንዱ ስቴት ከቨርጂኒያ፣ ከዲሲ ና ከሜሪላንድ የተወሰኑ ቢዝነሶች መረጥኩኝ። እዚ አነጋገርኳቸው ከነፃ አድቨርታይዚን ልስራላችሁ ብዬ አነጋገሬ ሁሉም ሁሉም በሱሏቸዋል በነፃ አድቨርታይዚን። ከዛ አወጣው የመጀመሪያው ጋዜጣ ነጻ ጋዜጣ ነው። አራት ገጽ ነው። ብላክ ኤንድ ዋይት ነው። ማደል ጀመርኩ። የአትረፍ ጋዜጣ እውን መሆኑ ተስፋ የሰጣቸው አቶ ኤልያስ፣ ጋዜጣው በወጣ በማግስቱ ጀምሮ ግን ፈተናዎች ጠብቀዋቸዋል። የመጀመሪያ ሱቅ እጄ አስቀመጥኩ። አጋጣሚ ሆኖ እነሱ አድቨርታይዝ ያደረግኩላቸው ናቸው። ሁለተኛው ሱቅ ሲሄድ እና ሳሳያቸው ይህን ነገር ላስቀምጥ ስል የነዛኞቹን አድቨርታይዚንግ አይተው የኛ እንዴት የለም ብለው ትንሽ እንትን እንትን አሉ። ደስ አላላቸው ከዛም በላይ ነበረ ከደስ ካለ ማለትም ትንሽ እ ንግግርም ነበረበት እና ያን ሰዓት ተስፋ ቆርጬ በ ያስቀመጥኳቸውን ጋዜጦች አንስሴ በቃ ይተላላኩም። እንዴት አርጌ ነው ይህን ነገር እንቀጥለው ካሁኑ እንደዚህ ከገጠመ ልኝ በ መንገድ ነው ሁሉን እንደ ጸባዩ እንደ አመሎ መያዝ የሚጠይቀውን ሥራ አቶ ኤልያስ ከለመዱት በኋላ የደንበኞቻቸው ቁጥር መጨመሩ አልቀረም። እስከ ስድስተኛው እትም ድረስ ከማስታወቂያ አስነጋሪዎች ምንም አይነት ክፍያ ያልጠየቀው ጋዜጣ ቀስ በቀስ እንደ ማስታወቂያው ግዝፈት ከሰባት ዶላር እስከ መቶ ሀያ አምስት ዶላር ድረስ አስከፍሏል። ጋዜጣው ላይ የተለያዩ ንግድ ተቋማት አገልግሎታቸውን ያስተዋውቃሉ።

ለ29 ዓመታት በዩናይትድ ስቴትስ የኖሩት አቶ ኤልያስ ኃይለ ኢየሱስ ጋዜጣቸው በየንግድ ቤቶቹ ደጃፍ እየተቀመጠ የብዙ ኢትዮጵያውያን ንግድ ተኮር የመረጃ ምንጭ ሲሆን የሚፈጥርባቸው ደስታ የሚገመት ነው። እሳቸው ግን የደስታቸው ሁሉ ደስታ ወደ ሀገራቸው መመለስ ሳይሆንባቸው አልቀረም። ከጥቂት ዓመታት ወዲህ ጠቅልለው ወደ ሀገር ቤት ተመልሰዋል። ለዚህ ውሳኔያቸው ሲሰናዱ ሐሳብ የሆነባቸው ጉዳይ ለዓመታት የቆየውን ጋዜጣ ዘግተው የመሄዳቸው ነገር ነው። ለሳቸው አትርፍ የሚለው ስያሜ ከትርፍና ከመጠቀም የተሻገረ ትርጉም አለው። የአያታቸው ስምም ነው። የአያታቸውን ማስታወሻ እንዴት ጥለው ትሄዳሉ? ያኔ ነው ቤታንያ ባልቻ የተገኘችው። ሶስት ዓመት ሊሆነኝ ነው እዚህ ስራ ውስጥ ከገባው። ኤልያስ በጣም ጎበዝ ነው። ብቻውን ነው ይህን ሁላ ሲሰራ የነበረው። ብዙ ሰው የማይረዳው ኤዲቲንግ ጀምሮ ከስልክ መቀበል ጀምሮ፣ ዲሊቨሪ ቀጥሎ፣ ሁሉን ነገር የሚሰራው አንድ ሰው ነው። ይህንን ሪስፖንስብሊቲ ወስዶ ለእኔ በትልቅ ሬስፖንሲቢሊቲነት መስጠት ራሱ ለእኔ ኢትስ አን ኦነር ከኤልያስ መቀበሉ ራሱ። ቤታንያ ባልቻ የአቶ ኤልያስ የወንድም ልጅ ናት። የአትረፍ ጋዜጣን አደራ ተቀብላለች። ጋዜጣው ከዘመኑ አውድ እንዳይርቅ የተለያዩ ለውጦችንም እንዳደረገችበት ትናገራለች። የቆየ ዌብሳይት ነበረ፣ እሱ ላይ ማሻሻል አድርገናል። አንድ ብዙ የስልክ ጥሪዎች የቀረፍኩበት ሰው የሚደውል የነበረው ጋዜጣው መች ነው የሚወጣው? የቤት ኪራይ ኮስትኖች የነበር ዙን የተወሰነ ለመቅረፍ አትሊስት መች እንደሚወጣ ዌብሳይቱ ላይ ኤቭሪ ትሪ ዊክስ አፕዴት እያደረግን እሱን ለመቅረፍ ችለናል። አንደኛ እሱ ነው፣ ሁለተኛ ዌብሳይቱን ማሻሻል ወደ አዲስ ቀይረነዋል። አሁን በቶኒ ቶኒ እቅዳችን ደግሞ ወደ አፕሊኬሽን ሙሉ ለሙሉ ጋዜጣውን እናወጣዋለን ማለት አይደለም። በአፕሊኬሽን ግን የተወሰነ መልክ ኦንላይን ፔመንት ድሮም ነበረን፣ ግን በሞደርን ዌይ አድርገን አፕሊኬሽኑ ላይ የተወሰነ መልክ እንቀይራለን ብለናል። ከብሪታንያ ጋር በነበረኝ አጭር የስልክ ቆይታ የተረዳሁት ነገር ቢኖር ማስታወቂያዎች የሚታተሙበት ስምንት ሺህ ቅጂዎች ያሉት ጋዜጣ ብቻ አይደለም፣ የኢትዮጵያን ማኅበረሰብ በአቅሙ የሚያገናኝ ትንሽ የገበያ የንግድ ሐሳብ መገናኛ መላም ነው። ሞግዚት ፈላጊ፣ የቤት ኪራይ ደባል ፈላጊ፣ በአደራ ወደ ሀገር ቤት ሻንጣ የሚወስድለት ፈላጊ፣ ትላልቅ የመኪና ሻጮችን ከመሰሉ ድርጅቶች ጋር በዚች ጋዜጣ ውስጥ አለሁ ይላል። America Drums Radio Habta muzium Washington DC ሃሳቡና እንግዳውን እናመሰግናለን። ከአሜሪካ ድምጽ ሬዲዮ ጋቢና ቪዮ መደመጡን ይቀጥላል። ጋቢና ቪዮ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። በፌስቡክ አት ቪኦኤ አምሃሪክ ብላችሁ፣ እንዲሁም በትዊተርም በሀሽታግ ጋቢና ቪዮን በመጠቀም መልክቶቻችሁን አድርሱን። ፌስቡክ ላይ በመደመጥ እንገኛለን። ለምታዳምጡን ቤታችሁም ሆናችሁ ፌስቡክ ላይም ስልካችሁ ላይ ሆናችሁ ላላችሁ አድማጮቻችን በቅድሚያ እናመሰግናለን። በቀጣይ ደግሞ የኦሮሞና ኦሮሚያ ጉዳይ መፍትሄ ፈላጊ ኮሚቴ በኦሮሚያ የተለያዩ ቦታዎች የሚስተዋሉ አለመረጋጋቶችን እንዲፈቱ የኦሮሚያ ክልል መንግስትን መጠየቁን አስታውቋል። በስድስት ነጥቦች በዘረዘራቸው በክልሉ መፈታት አለባቸው ያላቸውን ችግሮች በግልባጭ ለጠቅላይ ሚኒስትር ጽህፈት ቤት እና ሌሎችም ይመለከታቸዋል ያሏቸው አካላት መላካቸውን የኦሮሚያ አባገዳዎች ህብረት ሰብሳቢ ጎበና ሆላ ተናግረዋል። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ የአለመረጋጋት ችግሩ ይፈታ ዘንድ መንግስት ከመፍትሄ አፈላላጊ ኮሚቴ ጋር ውይይት ማድረጉን ገልጸዋል። መንግስት ጥያቄ ካለው ቡድን ጋር ለመወያየት ዝግጁ መሆኑን ቢገልጽም ከሸማቂዎቹ እስካሁን ድረስ ምላሽ አለመገኘቱ ነው ኃላፊ የተናገሩት። ናኮር መልካ ተጨማሪ አለው። የኦሮሚያ አባገዳዎች ህብረተሰብ ሰብሳቢ አባገዳ ጎበነ ሆላ፣ የኦሮሞና ኦሮሚያ ጉዳይ መፍትሄ አፈላላጊ ኮሚቴ ለክልሉ ምክትል ርዕሰ መስተዳድር ጽህፈት ቤት ያቀረቧቸውን ስድስት ነጥቦች እንዲያብራራሉ አንደኛ የኦሮሞ ህዝብ ጥያቄ መልስ እንዲያገኝ መወያየት፣ በሁለተኛ ደረጃ በተለያዩ ቦታዎች የሚፈጸሙ ግድያዎችና መፈናቀሎች እንዲቆሙ ማድረግ፣ በህግ ያልተደገፈ በጉጂና ወለጋ ላይ የተጣለው የማዘዣ ማዕከል አስተዳደር እንዲነሳ፣ በእነዚህ አካባቢዎች የተቋረጠው የስልክና ኢንተርኔት አገልግሎት እንዲመለስ ማድረግና ከዩኒቨርሲቲ የተባረሩ ተማሪዎችም ወደ ትምህርታቸው እንዲመለሱ ነበር ነጥቦቹን ያቀርብንላቸው። የነጥቦቹን ግልባጭ ለጠቅላይ ሚኒስትር ጽህፈት ቤትና ለሌሎችም ጉዳዩ ይመለከታቸዋል ላሏቸው ባለስልጣናት መላካቸውን ነው አባገዳ ጎበነው ላይ የተናገሩት። በተጠቀሱት ነጥቦች ዙሪያ መግባባት ላይ ከደረሱና ችግሩን ልባት ካገኘ በኋላ ከሸማቂዎቹ ጋር በሚደረገው የውይይት ሂደት ላይ እንዴት መሳተፍ እንዳለባቸው የሚወስኑ መሆኑን ጠቁመዋል። አባገዳ አስፋው ከበደ ከክልሉ ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጋር በተደረገው ውይይት ከምስራቅ ወለጋ ነቀምቴ መሳተፋቸውን ተናግረዋል። ግሮቹን ስንዘረዝር ከነ መፍትሄ ነው ካሉ በኋላ በምክትል ርዕሰ መስተዳድሩም የተሰጠው ምላሽ መንግሥት ከነሱ ጋር ለችግሩ መፈታት እንደሚሰራ የሚያመለክት ነው ብለዋል። ከነ መፍትሄው ነው ነጥቦቹ ላይ ውይይት ያደረግ ነው ለምሳሌ የማዘዣ ማዕከሉ አስተዳደር ቢነሳ የአገር ሽማግሌዎች እና አባገዳዎች እንዲሁም ቄሮዎችና ህብረተሰቡ ከፖሊስ ጋር በመሆን ሰላማችንን ለማስከበር ተባብረን ለመስራት ነው እንደ መፍትሄ ያስቀምጥ ነው መምህር አያን አቃበታ ከነቀምቴ አገር ሽማግሌዎች መካከል አንዱ ሲሆኑ የምዕራብ ኦሮሚያ አለመረጋጋት ስላሳሰበን በግል ተነሳሽነት ነው መፍትሄም ለማፈላለግ ወደ ኦሮሚያ ክልል ዊ መንግስት ጽፈት ቤት ያመራ ነው ብለዋል። ያለ አግባብ ፍርድ ቤት ሳይቀርቡ በማዘዣ ማዕከሉ የታሰሩ ግለሰቦችም እንዲለቀቁ ጠይቀናል ብለዋል መምህር አያና። በሰላም እጦት ምክንያት ሕብረተሰቡ ወጥቶ መግባት አልቻለም። አርሶም ሆነ ሰርቶ መኖር ስላልቻለ ስለዚህ ችግር መፍትሄ እንደሚያሻው በማመን ነው ለውይይት ይህን ነው። በተለይ ፍርድ ቤት ሳይቀርቡ በማዘዣ ማዕከሉ ታስረው በእንግልትና ረሃብ ላይ የሚገኙ ሰዎችም እንዲለቀቁ ጠይቀናል። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ መንግስት ከአባ ገዳዎች የሀገር ሽማግሌዎችና የሃይማኖት አባቶች ጋር ባደረገው ውይይት የተነሱ ጉዳዮችን ገልጸዋል። የግጭት ችግር ያሉባቸውን አካባቢዎች ሰላም እንዴት መመለስ ይቻላል? ህብረተሰብ ውስጥ በሰላም ወጥቶ መግባት እንዴት ማስቻል እንችላለን? የመንግስትም ሆነ የሸማቂዎቹስ ሚና ምን ይሆናል? በሚለው ዙሪያ ሀሳቦች አንስተው ተወያይተናል። መንግስት አባገዳዎች ያነሷቸውን ነጥቦች ተቀብሏል። የውይይቱ ተሳታፊዎች አለመረጋጋት ወዳለበት ቦታ ተንቀሳቅሰው ከህብረተሰቡ ጋር መወያየት እንደሚፈልጉ መግለጻቸውን ጠቅሰዋል። ኃላፊው መንግስት በየአካባቢው ያለው የጸጥታ ኃይል ስለ ጉዳዩ ግንዛቤ ኖሮት ትብብር እንዲያደርግ ይደረጋል ብለዋል። ሸማቂዎቹም እንዲሁ በሚንቀሳቀሱበት ቦታ ችግር እንዳይፈጥሩ የውይይት ተሳታፊዎቹ በመገናኛ ብዙሃን ጥሪ እንደሚያደርጉ ኃላፊው ገልጸዋል። መንግስት ሀሳብ ያለው አካል በሰላማዊ መንገድ ቀርቦ እንዲወያይ ጥሪ ቢያቀርብም እስካሁን ከሸማቂዎቹ ግብረ መልስ አለመገኘቱን ተናግረዋል። አቶ ጌታ ናቸው በውይይት የማይፈታ የክልሉም ሆነ ሀገር ጉዳይ የለም ያሉት ኃላፊው እርቅ የሁለቱንም ወገኖች ፍላጎት ያማከለ በመሆኑ መንግስት የአባገዳዎችና አገር ሽማግሌዎችን ጥሪ እንደተቀበለ ሁሉ የሽማቂዎቹም ወገን እንዲሁ ጥሪውን በመቀበል ለጠረጴዛ ዙሪያ ውይይት ራሱን ማዘጋጀት ይኖርበታል ሲሉ አክለዋል ኃላፊው ከዩኒቨርሲቲ ተባረሩ የተባሉ ተማሪዎችን በተመለከተም ዩኒቨርሲቲዎቹ መተዳደሪያ ደንብ ስላላቸው የተባረሩበትን ሁኔታ በብስለት እንዲያጤኑ የክልሉ መንግስት ክትትል እያደረገ ነው ሲሉ ገልጸዋል የስልክና ኢንተርኔት አገልግሎት መቋረጥን በአጭር ጊዜ ውስጥ እልባት ያገኛል ያሉት ኃላፊው በማዘዣ ማዕከሉ ያለ አግባብ ታሰሩ የተባሉ ግለሰቦችን በተመለከተም ተከታዩን ብለዋል። ፖሊሲ ፖሊስ ግለሰቦችን ሲያስር ህጉን ተከትሎ ፍርድ ቤት ሊያቀርባቸው ይገባል። አንድ ግለሰብ የፖለቲካ ድርጅት አባል ስለሆነ ወይም የተለየ ሀሳብ ስላለው ወይም ሀሳቡ ከሌላ ሰው ሀሳብ ጋር አንድ ስላልሆነ ብቻ የሚታሰር ከሆነ የማይረሳ የታሪክ ስህተት እንሰራለን ማለት ነው። ስለዚህ የጸጥታ አካላቱ ጥንቃቄ እንዲያደርጉ እንዲያደርጉና በዚህ ዙሪያ መግለጫም እንዲሰጡ አቅጣጫ ተሰጥቷል ያለ አግባብ እርምጃ የወሰዱ አካላት ላይ መንግስት ያለምንም ቅድመ ሁኔታ እርምጃ ይወስዳል ሲሉ ተናግረዋል። አቶ ጌታቸው መንግስት ከሸማቂዎቹ ጋር በሰላም ለመወያየት ፍቃደኛ መሆኑን አስመልክቶ በሸማቂዎቹ በኩል ያለውን ሀሳብ ለማወቅ የሸማቂዎቹም ምዕራብ ዞን ጦር መሪ በስልክ አግኝተን ለማናገር ያደረግነው ጥረት አልተሳካም። በመንግስት ጸጥታ ኃይሎችና ሸማቂዎች መካከል ከአንድ ዓመት በላይ በቆየው ግጭት የህብረተሰቡ ሰላም መታወኩንና የቄሌ ሞለጋ አንዳንድ ነዋሪዎች ወደ ጋምቤላ ክልልና ሌሎችም አካባቢዎች በመሰደድ ላይ መሆናቸውን ገልጸን መዘገባችን ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ። ለዛሬ የነበረን ጥንቅሮች እዚህ ላይ ጨርሰናል። ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ ነበርኩኝ። በቀጣዩ የዘቢባ ግርማ ግብዣ እንሰናበታችኋለን። ሰላም፣ እንዴት ናችሁ? ድምጻዊ እና ተዋናይት ዘቢባ ነጠላ ዜማ ገራገር የተሰኘ ሙዚቃ ነቅቄያለሁኝና እንደምትወዱትና አድናቆታችን እንደሚገብልኝ ተስፋ አደርጋለሁኝ። ለጋቢና ቢ አድማጮች በሙሉ ይህንን ዘፈን ተጋበዙልኝ። Okay. okay. Să-i dăm